ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ አብታም ስዩም አብሬያችሁ ቆያለሁ። እያለሁ ማንተጋፍቶት ስለሺህ ነዋሪነት ሆኑ በጀርመን ሀገር ያደረገ ጋዜጠኛና የፊልም ባለሙያ ነው። ከዚህ ቀደም ግርታ በተሰኘ ፊልሙ የዛንዚባር ፊልም ፌስቲቫልን ያሸንፍና የአፍሪካ ኦስካር እየተባለ በሚጠራው የፓን አፍሪካን ፊልምና ቴሌቪዥን ፌስቲቫል ላይም በእጩነት ቀርበዋል። በተለይ ማህበራዊ ንቃት ላይ በሚያተኩሩ አጫጭር ፊልሞቹ ትኩረትን የሳበው ማንተጋፍቶት በቅርቡ የበረንዳው ንጉሥ የተሰኘ ፊልሙን ለእይታ አቅርበዋል። በካሊፎርኒያ በተደረገው ሲሊከን ቫሊ የአፍሪካ ፊልም ፌስቲቫል ላይም ለእይታ አቅርበዋል። ስለ አዲሱ ፊልም ትኩረትና ተያያዥ ጉዳዮች በምሽቱ እንጨዋወታለን። በየጣልቃውጡ ሙዚቃዎችን እንጋብዛችኋለን። መልካም ምሽት። ጋዜጠኛና የፊልም ጥበብ ባለሙያ ማንተጋፍቶ ስለሺ በአሜሪካ ድምፅ አድማጮች ስም በመጀመሪያ አስቀድሜ በእጅጉ አመሰግናለሁ። ሀብትሽ እኔም በጣም አመሰግናለሁ ስለ ደወልክልኝ። እንግዲህ በቅርቡ ለተመልካች ያቀረብከው ፊልም የበረንዳው ንጉስ ወይንም ኪንግ ኦፍ ዘ ስትሪት ይሰኛል። የዚህኛው ፊልምህ ትኩረት ምንድን ነው? ከፊልሙ ጋር የተያያዙ የተወሰኑ ጉዳዮችን እስቲ አስቀድመህ አጋራን። እሺ አብትሽ ያው እንደምታውቀው ብዙ ጊዜ ትኩረት የማደርገው ማህበራዊ ጉዳዮች ላይ ነው በአብዛኛው ለማተኮር የምሞክረው እዚህኛው ፊልም የኪንግ ኦፍ ዘ ስትሪት በእንግሊዝኛው ነው የተባለው ያው ውጭ ሀገር የተለያዩ ቦታዎች ላይ ለማቅረብ ስለፈለግኩ ነው እንግሊዝኛ ርዕስ የሰጠሁት በአማርኛው አንተ እንዳልከው የበረንዳው ንጉስ ነው የማህበረሰብን ቸልተኝነትን ለማሳየት ነው የፈለግኩት በዛ ፊልም ላይ ማህበረሰባችን ያው በክፋትም ላይሆን ይችላል ግን ለራስ ብቻ ትኩረት በመስጠት ሌላውን መርሳት የተጎዳን ማህበረሰብ መተውና መርሳት ላይ ያተኩራል። እና አንድ የጎዳና ልጅ ላይ ነው ታሪኩ የሚያጠነጥ ነው። ልጁ ቁጭ ብሎ ያልማል። የሚያልመው እንደ ንጉስ ሆኖ ማለት ነው። በእድሜው ልክ ሌሎቹ ጓደኞቹ፣ የበረንዳ ልጅ ተዳዳሪ ልጆች እንደሱ የንጉስ አገልጋዮች ሆነው እየበሉ እየጠጡ እየተዝናኑ ነው የሚያስበው እና ተልሞ የሚቀማል በድንገተኛ ዝናብ ማለት ነው። ጥላ ያጣል፣ ሰው በየሞቀ ቤት ውስጥ ነው ያለው። በኋላ ላይ ግን ይሄ ልጅ የአንድ ቤተሰብ አባልን ትልጅን ከአደጋ ያድናል። ግን የሚደርስበት መጨረሻ ላይ ላይ የሚደርስበት ነገር ነው ጥያቄው ያለው ፊልሙ ላይ። በአጠገባችን ያሉ ነገሮችን እንረሳለን፣ ችላ እንላለን አይነት ነው። ፊልሙ ዋና ማጠንጠኛው እንግዲህ ማምተጋፍቶት። ከዚህ ቀደም የአፍሪካ ኦስካር እየተባለ በሚጠራው የፌስፓኮ የፊልም ፌስቲቫል ላይ እጩ የሆነ ግርታ የሚል ፊልም ለእይታ አቅርበሃል። መልካም ምላሽ ያገኘ ፊልም ነበረ። አሁን ደግሞ የበረንዳው ንጉስም እንዲሁ በተለያዩ ፌስቲቫሎች ላይ እየታየ ይገኛል። ማህበረሰባዊ ሀተታ ወይም ሶሻል ኮሜንትሪ ላይ ታተኩራለህ በፊልምህ የማህበረሰብ እይታን መፈተሽ ለምንድን ነው እንደ ዋና ግብህ አድርገህ እየተንቀሳቀስክ የሚገኘውን dan di film seri እንግዲህ እኔ በዚህ ላይ መንደርደር የፈለግኩት ለምንድን ነው? ሌሎች ፊልሞችን መስራት ይቻላል። አሁን ሌሎቹ የደረሱበት ደረጃ ገና አልደረስንም ብዬ አስባለሁ። ማህበረሰብ ነክ ላይ ብቻ እንዲያተኩርም አልፈልግም። ወደፊት ግን የኖርኩበትና የምንኖርበት ውጭ ሀገር ብኖርም ያደግኩት ትልቅ እስከሆን ድረስ የኖርኩት ኢትዮጵያ ውስጥ ነው አዲስ አበባ ነው። ኑሯችን የታወቀ ነው እና አንድ የጥበብ ሰው ደግሞ ማህበረሰቡን ራሱን ይዞ መውጣት አለበት። በማህበረሰብ ውስጥ ማህበረሰባዊ ችግር ብቻ አይደለም ያለው። እነሱ መስራት ይቻላል። ሌላ ውበት ራሱ ማሳየት ፊልም በነገራችን ላይ ማህበረሰብን ብቻ እንትን ማለት ሳይሆን ዝም ብለ ውበትን መግለጽ ውበት በተለያየ መልኩ ሊሆን ይችላል። እዛ ጋር ለመድረስ ብዙ ሙከራዎች ማድረግ ይፈልጋል። በዛ ላይ ደግሞ አጠገባችን ያለው የምንኖርበት የህብረተሰባችን ችግርን ማሳየቱ ይቅደም በሚል ነው በዛ በፊልም ለማሳየት ሙከራ እያደረገ ያው ልምምድ ላይም ስለሆንኩ ማለት ነው። በአንድ ጊዜ ሙሉ ፊልም ተነስቶ ይሰራል። እኔ እንደዛ ትክክል ነው ብዬ አላስብም። ብዙ ሙከራ ማድረግ ያስፈልጋል በተለያዩ አጫጭር ፊልሞች የሚሆን በሌሎች ፊልሞች መሞከር ያስፈልጋል። ሙከራ ላይ ነኝ። ሙከራይን ደግሞ በደንብ ማጠንጠን የምፈልገው ማህበረሰቡን ሊነካ የሚችል ነገር እና ማህበረሰቡንም ሊያሳይ ሊያንጸባርቅ የሚችል ነገር በዛ ምክንያት ነው ወደዛላ ላትኩር የቻልኩት። ትኩረትን ያደረግከው በአጫጭር ፊልሞች ላይ ነው። አጫጭር ፊልሞች ሀሳብን በልዩ ሁኔታ በመግለጽ ረገድ ከፍተኛ የሆነ ኃይል አላቸው። በዛው ልክ ደግሞ ለንግድ ተብሎ የማይሰሩ እንደ መሆናቸው መጠን ለፊልም ሰሪዎች የሚያመጡት ትርፍ በጣም አናሳ ነው። እንዴት አድርገስ ነው ፊልም የሚፈልገውን የኢኮኖሚ ፍላጎትና ጥበቡን ልታቻችል የቻልከው? በጣም ከባድ ነው። አጫጭር ፊልሞችን መስራት እንዲሁ ቀላል አይደለም። በጣም በጣም ከባድ ነው። ምክንያቱም ረዥም ፊልም ላይ ተረጋግተህ ልብ ሰቃይ የሚሆን እንደገና ደግሞ ሌሎች አይነቶችንም ለማንጸባረቅ ወይም ያምንን የሰውን ሁኔታ ለመያዝ ጊዜ አለ። ቀስ ብለህ ታደርገዋለህ። አጭር ፊልም ላይ ግን አራት ደቂቃ፣ ሶስት ደቂቃ፣ አምስት ደቂቃ ግግፋቢን ማለት ነው። የእኔ ፊልሞች ከአምስት ደቂቃ አይደርሱም እና በዛ ጊዜ ውስጥ መልእክቱን አስተላልፈ እንደገና ደግሞ የሰውን ስሜት ይዘ ማቆየት በጣም ከባድ ነው። ብዙ ጊዜም መለማመድ ያለብን ያን ይመስለኛል። ያ ደግሞ ገንዘብ አያመጣም። አንተ እንዳልከው አጫጭር እሱን የሰራውበት ፊልም ላይ በነገር ላይ እንደው ለማስታወስ ያህል ወንድሜ የሚረዳ ነበረ ታላቅ ወንድሜ በፕሮዳክሽን ማኔጀርነት እና በአንድ ወቅት ምናለኝ እየሰራል። እንዲህ ሁሉ ወጪ ከወጣ የሁሉ ብዙ ከሄድክ ወደ ሙሉ እኮ ሊሆን ይችላል። የተወሰኑ እንትኖች ብትከትበት ፊልም ይሆናል። ከዛ በኋላ ፊልም ቤት እናውጠዋለን እንደሌሎቹ አለኝ። የኔ ዓላማ ግን ያ አልነበረም። ዓላማ የአጭር ፊልም መስራት ነው። በአጭር ፊልም ላይ ደግሞ የምፈልጋትን ነገር መሞከር ስለሆነ አይ እሱ ገና ሌላ ጊዜ እናደርገዋለን ምናም ብዬ ተውኩት እና ወጪው ከባድ ነው። ወጪው ከራስህ ወይንም ደግሞ ከተለያዩ ፈንድ የሚያደርጉ ሰዎችም ልታገኝ ትችላለህ። ሁለቱንም ፊልሞች ስሰራ ከራሴ ኪስ ነው። ሰዎችም ትብብር ያደርጉልኛል። በሁለተኛው ፊልም ላይ ሙሉ ለሙሉ በክፍያ ነው የሰራሁት። የመጀመሪያው ፊልም ላይ ግን ጀማሪም እንደመሆን መጠን ያኔ በሰዎችም ትብብር፣ በፊልም ባለሙያዎች ትብብር፣ በካሜራማኖች ትብብር እንደዚህ ተጋግዘን የሰራ ነው። አንድ ላይ የሚሰጡም አሉ። እኔ ግን ምንም እስካሁን ድረስ ያገኘሁት የለም። በዛኛው በግርታ ፊልም ላይ ግን የተወሰነች ቦታ ላይ አንድ ሁለት ቦታ ላይ ሽልማትም የተወሰነች ስላገኘው እሱንም ተጠቀሚበታለሁ እዚህ ፊልም ላይ የኦስማን ሴምቤኔ የመጀመሪያውን አንደኛ ደረጃ ሳሸንፍ ገንዘቡን የሰጡኝ የሚቀጥለውን ፊልም ምንድን ነው የምትሰራው ታሪኩን ንገረን መቼስ ነው የምትሰራው ብሎ ስለነበር የሰጡኝ እሷንም ተጠቀምኩባት ማለት ነው እሱ የሚሸልሙኝ እንደዚህ እያደረግክ ነው እንጂ በጣም ከባድ ነው። በአጠቃላይ ፊልም እንትን ለማለት በቀላሉ አጭር ፊልም የምትሰራበትን ወደ ረዥም ፊልም ላይ ብታውለው፣ ወንድሜም እንዳለው ገንዘብ ታገኛለህ፣ ግን የምትለማመደውን እውቀቱን አታገኘውም። ዝም ብለህ ግን ትርፍ ታገኝበታለህ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። የቅዳሜ ምሽት የመዝናኛ መሰናዷችን ነው እየተደመጠ የሚገኘው። ከጋዜጠኛና የፊልም ባለሙያው ማንተጋፍቶ ትለሽ ጋር የጀመርነው የሀሳብ ልውውጥ ከአንድ የሙዚቃ አፍታ በኋላ ይቀጥላል። በቅርቡ አዳዲስ ሥራዎቻቸውን ካቀረቡ ወጣት የኢትዮጵያ የሙዚቃ ሰዎች መካከል አንዷ የሆነችውን ሜላት ቀለመወርቅን አንድ ሥራ ሰምተን መለስ ና ሰማይ የጠበበይ ዙሪያዬን ደስታ የከበበይ ለዚ ነበር ወይ ለሚጠፋው ለወረት ስሜት ለሚጠፋው ሰው የሚለኝን የማልሰማ ከራሴ ብቻ የምስማማ ለዚ ነበር ወይ ያጣደፈ ያመንኩት ድንገት ለሚጠልፈይ ለዝውነ ወይ ለዝው ለዚው let's يا من كنت لم لزي Oh yeah, get a ጣቢያዊው የአሜሪካ ድምፅ በመደመጥ ላይ ያለው ደግሞ ጋቢና ቪኦኤ የቅዳሜ ምሽት የመዝናኛ ስርጭት፣ አብሬያችኋለሁ፣ ሀብታሙ ስዩም ነኝ። ዛሬ ምሽት እንግዳችን ማንተጋፍቶት ስለሺ ነው። ነዋሪነቱን በጀርመን ሀገር ያደረገ ጋዜጠኛና የፊልም ባለሙያ የማንተጋፍቶት በጋዜጠኝነትና ፊልም ዘርፍ ውስጥ ነው እየተንቀሳቀስክ የምትገኘው። ሁለቱ ዘርፎች የሚደጋገፉበትም የሚቃረኑበትም አፍታ አለ። በተለይ ደግሞ ጋዜጠኝነት ከጥሬ ሐቅ ጋር የሚገናኝ ሙያ ነው። ፊልም ደግሞ የተወሰነ ሀሳባዊነት የራሳችንንም ደግሞ ሕልም አካተንም የምንገልጽበት ከሞላ ጎደል ነጻ የሚባል አይነት ሙያ ነው። አንደኛው ሙያ ለአንደኛው በምን መንገድ ጠቀመህ? በምን መንገድ እስፈተነህ? እውነትን ነው። በጣም ከባድ ነው። በጣም የሚፈትን አይነት ነገር ነው። አንተ እንዳልከው ፊልም ነፃ ነው። ነፃ ምናብ ነው። አእምሮ የሚወልደውን ውስጥ ያለውን ነገር ነው የምታንጸባርቀው። ምንም የሚገድብ ነገር የለም። እንደፈለክ ነው የምትሄደው። እዚኛው ጋር ስትመጣ ግን ሀቅና ሀቅን ነው። አንዱ አንዱ ሊረዳ የሚችለው ምንድን ነው በፊልም ላይ ያለኝ ልምምድና ሙከራ ወደዚኛውም ስትመጣ፣ ወደ ሚዲያው ላይ ቴክኒካዊ የሆኑ ነገሮችን ወደዚህ አመጣለሁ። ለምሳሌ ፊልሞች እንሰራለን፣ የቪዲዮ ፕሮግራሞች አሉን እንዲሁም የቴሌቪዥን ፕሮግራሞች አሉን። እነዛ እነዛን ነገሮች ከፊልም ጥበብ ላይ ያሉትን ነገሮች ወደዚያ ያመጣችኋለሁ ብዙ ጊዜ ይጠቅመኛል። ያንን ከጋዜጠኝነቱ ደግሞ ጋዜጠኛ የሆነ ሰው ይጽፋል፣ ያነባል፣ ይከታተላል። ነገሮችን የሚያይበትም አቅጣጫ በጣም ጥልቅ ነው። ብዙ ጊዜ በደንብ በትክክል ወደ ጋዜጠኝነቱ ልግባ ያለ ሰው ያ ወደ እዚኛው ስትመጣ ወደ ፊልም ስትመጣ ማህበረሰብ ነክ ነገሮችን ስትሰራ ደግሞ ምን ያህል በምናባዊ ቢሆንም በጣም የለየለት ምናባዊነት ሳይሆን ማህበረሰባዊ ነገሮችን በትክክል እንዴት አንጸባርቅ ያለው የሚለው ነገር ይመጣል። የሚጋጨም ነገርም አለው፣ በተለይ ግለሰቡ ያ የሚሰራው ሰው ሁለቱ መለየት ካልቻለ ማለት ነው። በእኔ በኩል እንደምታውቀው ዶቼ ቬለ ላይ በጋዜጠኝነት ስንሰራ በራሱ የተለያዩ ነገሮች ነው የምንሰራው። እናንተ ጋርም ታውቋለ እንደ ፕሮግራም አቅራቢ የሆነን እንቀርባለን፣ ፕሮግራም አቅራቢ፣ ከዛ ደግሞ ዜና አንባቢ እንሆናለን። ከዛ ደግሞ ሌሎች ስፖርት ፕሮግራም እሰራለሁ፣ ሌላም አይነት ፕሮግራሞች እና እያንዳንዱ መርሃ ግብር የየራሱ አይነት አቀራረብ አለው። ያንን መለየት ከቻልክ፣ ያኛው ደግሞ ሙሉ ለሙሉ ምናባዊነቱ የለየለት ስለሆነ ነፃውነት ትሰራለ። ምንም የሚገድብ ነገር የለም። ወደዚህ ስትመጣ ደግሞ የሚይዙ ነገሮች አሉ። እነሱ መስመሮች ጠበቀ ትጓዛለህ። በርካታ ወጣቶች ወደ ፊልሙ ዘርፍ መግባት ይፈልጋሉ። አንተ ደግሞ በተለያዩ የፊልም ፌስቲቫሎች ላይ ከመላ ዓለም የተውጣጡ ወጣት ፊልም ሰሪዎችን የማግኘት እድልም አግኝተሃል ብዬ አስባለሁ። እነዚህ ወጣቶች በተለይ ኢትዮጵያ ውስጥ ነው የሚያዳምጡን፣ ምን አይነት ክህሎቶችን ማዳበር ይኖርባቸዋል? በጣም ውድድር በበዛበትና ፈታኝ በሆነው የፊልም ዘርፍ ውስጥ የተሻለ ድምፅ እንዲኖራቸው፣ የተሻለ እይታ እንዲኖራቸው ኢትዮጵያ ውስጥ በነገር ላይ እኔ እድለኛ ነኝ ብዬ ነው እግዚአብሔርን አመሰግናለሁ። ምክንያቱም እድሉን ስላገኘው ነው ወደዚህ የመጣው ነው። ዝም ብዬ እድልም ስላለኝ ብቻ አይደለም ስሞክርም ነው ወደ ፌስቲቫሎቹ የሄድኩት። ግን ያለውበት ቦታ የተመቸ ስለሆነ ተመቻችቶ ሊሊሆን ይችላል። ኢትዮጵያ ውስጥ ግን እኔንቶ ከብዙ ባለሙያዎች የበለጠ እውቀት ያላቸው ወጣት ልጆች አሉ። በጣም ጎበዝ ልጆች፣ በጣም የሚደንቅ አይነት ችሎታ ያላቸው ልጆች። እነዚህ ልጆች እድሉን አላገኙም እንጂ እድሉን ቢያገኙ ከማንም በላይ የሆኑ እውቀት አላቸው። ሌላው አለም ሁሉ ይበልጠናል ብለው ብቻ ማሰብ የለባቸውን ብዬ ነው መልእክት የማስተላልፈው። ችሎታው አለ እዛ ጋር፣ በጣም ብቁ የሆነ እውቀት አላቸው። ያንን ግን እንዴት አድርገው ወደ አለም አቀፍ ገበያ እናምጣው ነው። በሙዚቃው ብትሄድ ሰሞኑን የሆነውን ነገር አይታል። በአማርኛም በኦሮምኛም በተለያየ ቋንቋ ላይ እንዴት በምስራቅ አፍሪካ ለኢትዮጵያ ጥሩ ደረጃ ላይ እንደደረሰች ራሳቸውን ችለው ስለመጡ ራሳ ለየት ብለው ስለመጡ መድረኩን አግኝተውታል። ወደ መድረኩ ካልመጣህ ግን በአንድ ቦታ ተወስነ ነው የምትቀረው እና ኢትዮጵያ ውስጥ እውቀቱ አለ። በነገር ላይ በዚህ አጋጣሚ ልነግርህ የምፈልገው የዶችቪሌ ሽልማት አድርጎ ነበረ፣ ለተለያዩ ለፊልም ባለሙያዎች ኢትዮጵያ ውስጥ ላሉ ሽልማት አድርጓል እና መጀመሪያ ሲመጡ እኔን ነው ያናገሩኝ፣ የአካዳሚው ሰዎች የፊልም እዛ ውስጥ አሉና ምን እናድርግ ኢትዮጵያ ላሉ ሰዎች ሄደን ስልጠና እንስት መስጠት እንፈልጋለን፣ እንደው በትተባበረ ምናምን አሉ። ከዛ እኔ ደግሞ ስመለከት አሁን እንዳልኩ ነው። በእርግጥ ስልጠና ያስፈልጋል፣ ሁላችንም በየጊዜው ስልጠና ያስፈልገናል። ግን ኢትዮጵያ ውስጥ እውቀቱ ያላቸው ወጣቶች ብዙ አሉ። እነሱ የሚፈልጉት ኤክስፖዠር የሚባለው መታየት እድሉን ነው እና እሱን እድሉን ስጧቸው፣ በገንዘብ ደግፏቸው በሌሎች እንደዚህ የፌስቲቫል ነክ ነገሮች ላይ አማክሯቸው እሱ ይሻላል አልኳቸው። ማስታወቂያውን አወጡ። የተወሰኑ ታዋቂ የፊልም ሰዎች ጨምሮ ኢትዮጵያ ውስጥ ሌሎች ሰዎችም እንደዚሁ በዶክሜንታሪም በፊቸር ፊልም ረዣዥም ፊልም ላይም ፕሮጀክታቸውን ሰተው እየሰሩ ነው እና እንዲህ እንዲህ አይነት ነገሮች ነው የሚያስፈልገው ለኢትዮጵያ ኢትዮጵያ ውስጥ ያሉ ወጣቶች በዓለም ላይ መምጣት እንችላለን ብለው እይታቸውን ማስፋት መቻል አለባቸው። በጣም አመሰግናለሁ ማንጠጋፍቶት። የመጨረሻው ጥያቄ የመጪ ዘመን እቅድህን የሚመለከት ነው። ምን አይነት ጉዳዮች ላይ ልታተኩር ፈልገሃል? በተለይ ከፊልም ጥበብ ጋር በተገናኘ ከዚህ ቀደም በተለያዩ የፊልም ፌስቲቫሎች ላይ የቀረቡትና መልካም ምላሽ ያገኙትን ፊልሞችን ወጣቶች የትሴት ቦታ ላይ አግኝተው ማየት እንደሚችሉ ጠቆም አድርገህ ውይይታችንን እንዝጋ። እንግዲህ እኔ ሁለት ነገሮች አስቤያለሁ። አንደኛው እንዴት አድርጌ እኔ ያገኘሁትን እድል ውስጥ ያሉ የፊልም ባለሙያዎች እንዴት ያገኙት ችሎታ አላቸው ግን መስመሩ እንዴት ያገኙት የሚለውን ነገር እሱን እያሰብኩበት ነው። አንድ እሱ ነው። ሁለተኛ ደግሞ በመቀጠል ምን አይነት ፊልም እሰራለሁ የሚለው ነው። በመሀል ብዙውን ጊዜ የማሳልፈው እውነቱን ለመናገር የፊልም መጽሐፎችም ሌሎች የተለያዩ መጽሐፎችንም ሚታይ መስመር እንዲለያይ ዝም ብሎ ፊልም ብቻ ሳይሆን ልብቻ ረዣዥም ልብ ወለዶችንም እንደዚሁ አነባለው። የውጮቹንም የኛንም እይታቸውም ይመስላል። እኔ የትኛውን እይታ ላውጣ የሚለውን ሙከራዎች እያደረግኩ ነው። በፊልም የሰራቸውን እስካሁን ድረስ አጫጭር ፊልሞቹን የሚመቸኝ ከሆነ ኢትዮጵያ፣ በጎይታ ኢንስቲትዩትም ይሁን ወይም ሌላ ፈቃደኛ የሆነ አካል ባለበት ቦታ ላይ እንደዚሁ ከዚህ በፊት ሙከራ አድርጌ ነበር። አልተሳካም እንጂ የሆነ ነገር ተመቻችቶ ፊልሞቹንም ማሳይቼ ከዛ እኔ እንዴት የቴት ቦታዎች ላይ ምን አደረግኩ የሚለውን ነገር ወጣቶች መጥተው ጥያቄ እነሱ ቢኖራቸው ከዛ ደግሞ እኔ ደግሞ ካለኝ ካየኋቸው ነገሮች አንጻር እንደዚህ ብታደርጉ መምከርም አይደለም ያየሁትን ነገር ማካፈል ማለት ነው። ያንን ነገር እፈልጋለሁ። የእግዚአብሔር ፈቃድ ከሆነ ደግሞ አጠቃላይ እነዚህን አሁን የታዘብኳቸውን ነገሮችንም ጨምሮ የፊልም ጥበብንም አካቶ ለወጣቶች የሚጠቅም አይነት የተወሰነ እንደ መጽሐፍ ነገርም ሙከራ ለማድረግ እያሰብኩ ነው በአማርኛ። ሁለተኛ ነገር በፊልሙ ዘርፍ ደግሞ እንዳልኩ የተወሰኑ ሙከራዎች ሁለቱን እንደዚህ በፌስቲቫል ላይ አመጧቸው እንጂ አሁንም ከለን ከተማ ውስጥ በቅርቡ የሚታያለ የፊልም ትንንሽ ሙከራዎች ደግሞ ውስጥ አሉ፣ የሚሰሩ ዝም ብለ ለፌስቲቫል ማታወጣቸው እስቲን ሞከር እጃችን ናፍታታ ብለ የምትሰራቸውም ነገሮች አሉ። በስራ ቦታ ላይም የሚሰሩ የቪዲዮ ቀረጻዎች አሉ፣ እነዛ ነዛ ነገሮች አሉ። ከነዚህ ሙከራዎች በኋላ ምናልባት አሁን አንድ ተጨማሪ ትንሽ ደግሞ ዘለግ ያለ በጣም ሙሉ ፊልም ባይባልም ዘለግ ያለ አጭርም ሆኖ ረዥም አጭር ፊልም የሚሉት እስከ ሀያ ደቂቃም ድረስ አጭር ይሉታል። እንዳልኩ ከሶስት አራት ደቂቃ ነው የምሰራው አሁን ትንሽ ረዘም አድርጌ ደግሞ አንድ ነገር ሞክርና የዚህም ምላሽ ጥሩ ከሆነ ከጋዜጠኝነቱም ጋርም ጊዜም እንደምንም ተብቃብቶ ደግሞ ወደ ሙሉ ፊልም የማቅረቡ ፍላጎቱ አለኝ። እነዚህ ነገሮች ናቸው እስካሁን ያሉት። እንግዲህ ሁሉንም ሰው ያስባል። ያው ምላሽ ደግሞ ከእግዚአብሔር ዘንድ ነው። ታስባለህ፣ ትጥራለህ ከተሳካ ተሳካ ነው እንግዲህ፣ ይሄ ነው እይታው ያለው ነገር። ሀብትሽ እጅግ በጣም አመሰግናለሁ። ማንተ ጋፍቱት ስለ ሺህ ጋዜጠኛና የፊልም ባለሙያ ነህ። ተያዥ ሀሳቦችን ስላጋርሃን በእጅጉ አመሰግናለሁ። ያሰብካቸውን ነገሮች ሁሉ ተሳክተው ደግሞ ዳግም ለመገናኘት ለመወያየት እንዲያበቃን እመኛለሁ። መልካም ቀን ይሁንልህ። በእጅጉ አመሰግናለሁ። ሀብትሽ እኔም እጅግ እጅግ በጣም አመሰግናለሁ። ለሰጣችሁኝ እድል መልካም ጊዜ My friends when they go my light ring on uh, mm -hmm. when they go my light ring on ቀደም ብለን ዓለም በአሁኑ ሰዓት ወዝ ወዝ ነቅነቅ እንዲል እያደረጉ ካሉ ድንቅ የሙዚቃ ስራዎች መካከል አንዱ የሆነውን ናይጄሪያዊው ሬማና አሜሪካዊቷ ሰሊና ጎሜዝ የተጣመሩበትን ካምዳውን ሙዚቃ ነበር የሰማ ነው። ለምሽቱ የነበረን ቆይታ እየተገባደደ ነው። በቀሪ ደቂቃዎች የተወዳጅዋን ህብስተ ጥሩርህን የማይሰለች በፈጠረ የሚለውን ሙዚቃ እናጫውትላችኋለን። ሳስተናግዳቸው ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብረኝ የነበረው ደግሞ ኤልያስ አስማረ መልካም ምሽት ሰናይ ሳምንት ይሁንላችሁ። 我值得。 i look at the... I am a man who is a man who is a man who is